የባህል መድረክ መቀ በዓል ነው። በአሁኑ ጊዜ እንደ ድሮ ዘም ብሎ ህዝቡ ገብቶ ከታቦቱ ጋር አብሮ መጋፋት፣ ከቀሳው ከዲያቆናቱ ጋር አብሮ መጋፋት የለም። ህዝቡ በስርዓት ሆ እያለ እየጨፈረ ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚለው ሴቷም እንደው ነጭ ሀገር ባህል ልብሷን ለብሳ፣ ወንዱም እንደው ነጭ ሀገር ባህል ልብሱን ለብሶ ጅም ሽመሉን አረንጓዴ፣ ቢጫ፣ ቀይ ቀለም ቀብቶ እሱን ይዞ ካህናቱ እየዘመሩ እያመሰገኑ ሲሄዱ ህዝቡ ደግሞ እንዱ ሆ እያለ ደስታውን እየገለጸ የሚያከብረው ትልቅ በዓል ነው። ጤና ይስጥልኝ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። አድማጮች አንጋፋውን ጋዜጠኛ ንጉሴ አክሊሉን ነበር ያደመጥ ነው። በዛሬው ዝግጅታችን በቅርስነት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እንዲመዘገብ ጥረት እየተደረገ ስላለውና በመከበር ላይ ስለሚገኘው የኢትዮጵያውያንን የጥምቀት በዓል እንቃኛለን። መልካም ቆይታ የጥምቀት በዓል ከጊዜ ወደ ጊዜ የዓለም አቀፉን ማህበረሰብ ቀልብ እየሳበ የመጣ ሃይማኖታዊ ክብረ በዓል ነው። ኢትዮጵያ ጥምቀትን ከሚያከብሩ ጥቂት የዓለማችን ሀገሮች አንዷና ዋነኛዋ ናት። ይህ ታላቅ ሃይማኖታዊ በዓል ከሕዝቡ ባህል ጋር ጥብቅ ትስስር ያለው ስለሆነም ከሃይማኖታዊ በዓልነቱ ባሻገር ባህላዊ ፋይዳውም አብሮ የሚሄድ ነው። ለዚህም ዳንሱ፣ ጭፈራው፣ ሎሚ ውርውራውና የፍቅር ጓደኛ መተዋወቁ ከዚህ በዓል ጋር ተያይዘው የሚታዩ በስነ ቃልም የሚገለጹ ክስተቶች ናቸው። የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ኃይለመለኮት አግዘው እንደሚሉት ጥምቀት ለሶስት ቀናት ማለትም ከከተራ እስከ ቃና ዘገሊላ በተከታታይ የሚከናወን ይህ አደባባይ ክብረ በዓል ነው። በኢትዮጵያ ውስጥ በአደባባይ ከሚከበሩ በዓላቶች ውስጥ እንደ መስቀል ካሉት ውስጥ አንደኛውና በድምቀት ከከተራው ጀምሮ እስከ ቃና ዘገሊላ እስከምንለው እስከ አስራ ሶስት ድረስ የሚከበር ነው። በዚህ ክብረ በዓል ያው ታቦቶች ይወጣሉ ቀሳውስቱ እያሸበሸቡ ሕብረተሰቡ ክዘፈን በቦታና በእልልታ አጅቦት የሚሄድ ደመቅ ያለ ኢትዮጵያ ውስጥ በከፍተኛ ደረጃ የሚከበር በዓል ነው እና ይህ ክብረ በዓል ኢትዮጵያ ቱሪዝም ከፍተኛ የሆነ አስተዋጽኦ ሊያበረክት የሚችል ኢትዮጵያ ውስጥ ከማይዳሰሱ ቅርሶች ውስጥ አንዱ የጥምቀት ክብረ በዓል መሆኑን ዓለም አሁን ሰዓት በጣም እየተረዳ ያለበት እና በአሁኑ ሰዓት አንቺን ራሱ በማነጋግርበት በዚህ ሰዓት ውስጥ ከዚህ የውጭ ዜጎች የኢትዮጵያን ባህላዊ ልብስ ለብሰው የታቦቱን መውጣት እየተጠባበቁ ነው። በኢትዮጵያ የሚከበረው ጥምቀት በዓል እጅግ የተወደደ ክብረ በዓል ነው ያለን አንጋፋው ጋዜጠኛ ንጉሴ አክሊሉ። የጥምቀት በዓል እንግዲህ ያው እንደምታውቂው ከከተራው ከ ጥር አስር ቀን ጀምሮ ነው። ጥር አስር ከተራ ነው። ታቦታ ተህጉ ወደ የአጥቢያቸው ሄደው የሚያድሩበት ነው ወደ የጥምቀተ ባሕሩ ከዛ በማግስቱ ደግሞ ጥምቀት ነው። ያው ማክሰኞ ጋድ ሆኖ ሮብ ፍስክ ነው። ይበላል፣ ይጠጣል። ሌሊት ነው ቅዳሴውም ልክ እንደ ትንሣኤ በዓል እንደ ፋሲካ በዓል እንደ ልደት በዓል። ጥምቀትም ሌሊት ነው የሚቀደሰው ዘጠኝ ሰዓት ላይ ይወጡና ያው ይበላል ይጠጣል ጠዋት ደግሞ ታቦታቱ ወደ የቤተ መቅደሶቻቸው ይመለሳሉ ማለት ነው ቅዱስ ሚካኤል ያድራል የሚካኤል ደብር ያለባቸው አካባቢዎች ድርብ ታቦት ያሉባቸው አካባቢዎች ደግሞ ሚካኤል በአስራ ሁለት ይወጣል ማለት ነው በአስራ ሶስት ደግሞ እንደገና እግዚአብሔር አብን እና ሩፋኤልንም እንደዚህ የሚያስገቡ አሉ ጥምቀት ለየት ያለ በዓል ነው በእውነት ድሮ ድሮ እንግዲህ ትሰሚ እንደሆነ በታሪክ የጥምቀት በዓል የተከበረው ጃን ሜዳ ነበር። ጃን ሜዳ በጣም በጣም ትልቅ ቦታ ነው። አርባ አራት ያህል ታቦታት እዛ እንደሚያድሩ ነበር የሚነገረው አሁን ግን በየአጥቢያው ነው የሚያድሩት ሁለት ሶስት፣ አንዳንድ ቦታም አንድ ሆነው ባህር ወዳለበት አካባቢ አድረው ያው የጥምቀቱ ስነ ስርዓት በዚህ አይነት ሁኔታ ይከናወናል። የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ሀይለ መለኮ ታግዘው እንደሚሉት የጥምቀት በዓል አከባበር የአገር ጎብኚዎች መስህብ እየሆነ የመ የሚመጣ ክብረ በዓል ነው። እንግዲህ ኢትዮጵያ ውስጥ በዋና በዋናነት የሚከበሩ ቦታዎችና ስፍራዎች የትኞቹ ከፍተኛ የአከባበር ስርዓት ያለባቸው ቦታዎች አሉ። ለምሳሌ ጥምቀት በጎንደር እጅግ ደመቅ ባለ ሁኔታ ነው የሚከበረው። የጎንደር ውስጥ ያሉ ታቦቶች ሁሉ የሚወጡበት እንዲሁም ደግሞ የአጼፋሲ መዋኛ አካባቢ የጥምቀት ስነስርዓቱ ደመቅ ብሎ የሚ ከበርበት ሁኔታ ነው ያለው። እንደዛው ለምሳሌ ልደት በላሊበላ ያለው ከፍተኛ አከባበር አለ። የክርስቶስ ግማደ መስቀል በሚገኝበት በግሸን የማርያም ክብረ በዓል በከፍተኛ ሁኔታ የሚከበርበት ሁኔታ አለ። እንዲሁም ደግሞ የመስቀል አከባበር በመላ ኢትዮጵያ እያንዳንዱ ሰው በደጁ ያከብረዋል። እንዲሁም ደግሞ በአደባባይ በከፍተኛ ደረጃ የሚከበሩ በዓላት አሉ እና ከነዚህ ውስጥ ለሶስት ተከታታይ ቀናት ከከተራው እስከ ቃና ዘገሊላ ድረስ የሚከበረው ጥምቀት በአሁኑ ሰዓት ከፍተኛ የቱሪስት መስህብ እየሆነ የመጣ ነው። ጋዜጠኛ ንጉሴ አክሌሎ በበኩሉ በምኖርበት በአዲስ አበባ ከተማ የጥምቀት አከባበር ልዩ ነው ይላል። እዚህ ደግሞ አዲስ አበባ ወጣቶቹ ዛሬ ሶስት አራት ቀን በፊት ጀምሮ በአራቱ ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ታቦታቱ በሚጓዙባቸው ቦታዎች ሁሉ ምንጣፍ አበጅተው ታቦቱን የተሸከሙት ጽላቱን የተሸከሙት ቄሶች ወይም መነኩሴዎች የሚራመዱበት ታቦቱ የሚሄድበት ምንጣፍ በየአስፋልቱ በየጎዳናው ላይ ሁሉ አንጥፈው በዛ ላይ ደግሞ ቄጤም አድርገው የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ብጫ፣ ቀይ ደግሞ በአየር ላይ ባሉት የኤሌክትሪክ ምሰሶዎች ላይ በአገኙት ሁሉ አጋጣሚ ላይ ሰቅለው እንዴት እንዴት እንዴት ያሸበረቀ በዓል ነው ሆነው የሚውለው። ወጣቱ በጣም እዚህ ላይ ያለው ተሳትፎ እጅግ እጅግ የሚያስቀና ነው በእውነት እንዴት ደስ ይላል። ስነ ስርዓቱ ራሱ ግፊያው እንዳይኖር በስነ ስርዓት ሁሉ ነገር የሚከናወን በጣም የደመቀ በዓል ነው። በአሁኑ ጊዜ እንደ ድሮ ዝም ብሎ ህዝቡ ገብቶ ከታቦቱ ጋር አብሮ መጋፋት ከቀሳውስ ከዲያቆናቱ ጋር አብሮ መጋፋት የለም። ህዝቡ በስርዓት ሆ እያለ እየጨፈረ ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚለው ሴቷም እንደው ነጭ የሀገር ባህል ልብሷን ለብሳ ወንዱም እንደው ነጭ የሀገር ባህል ልብሱን ለብሶ እንደው ረጅም ሽመሉን አረንጓዴ፣ ቢጫ፣ ቀይ ቀለም ቀብቶ እሱን ይዞ ካህናቱ እየዘመሩ እያመሰገኑ ሲሄዱ ህዝቡ ደግሞ እንዱ ሆ እያለ ደስታውን እየገለጸ የሚያከብረው ትልቅ በዓል ነው ጥምቀት። በጣም ደስ የሚለይ በዓል ነው። እኔም ልጅ ሆኜ በእውነቱ ጥምቀት በጥሩ ሁኔታ ነበር አከብሮ የነበረው። ጃን ሜዳ ነበር እኛ ጊዜ። ያን ጊዜ ደግሞ የበለጠ ደማቅ ነው፣ ወጣቶች ልጃገረዶች የሚተጫጩበት ሎሚ የሚወራወሩበት የሚተያዩበት። እነዚህ ዛሬ የምናውቃቸው ድምፃውያን እነ ጥላሁን ገሰሰ፣ እነ ግርማ ነጋች እና ለማየሁ እሸቴ፣ እነ ታምራት ሞላ ነብስ ማር፣ እነ ማህሙድ አህመድ ከዚህ ከጥምቀተ ባህሩ የተገኙ ናቸው። የጥምቀት ከተራና የበዓሉ ዕለት ቃና ዘገዲዳበት እዛ ላይ እየዘፈኑ እዛ ላይ ተመርጠውና ድምፃቸውን እንደው የሰላ አድርገው ቀርበው ነው ዛሬ እንዲህ ውጤታማ ስኬታማ የሆኑት። እና ጥምቀት በጣም ደስ የሚል በዓል ነው በእውነቱ። ብረ ቀለሙ ራሱ ደስ ይለሻል። እንደው በቃ ጣቦቱ ሲሄድ፣ ጃንጥላው፣ መጎናጸፊያው የታቦቱ ልባስ አለ፣ የካህናቱ ጥንግ ድርብ፣ የሴት ወይዘሮው ጥበብ፣ የወጣቱ ደግሞ ንቃትና እንቅስቃሴ ስነስርዓት ማስከበር፣ የቀጤማው የምንጣፉ እንግዲህ ይ የአጥቢያው ነው የሚደረገ በመላ አዲስ አበባ የሚደረግ ነው። በአንድ ቦታ ብቻ አይደለም። ጥቂት በጥቂት ታደገ በዮርዳኖስ ተጠመቀ ጥቂት በጥቂት ታደገ That make እስራኤል ኢየሩሳሌም በአስር ነው የሚከበረው ልክ እኛ እዚህ ከተራ የእኛ ታቦቶች ወጥተው ወደ ጥምቀተ ባህር በሚሄዱበት እለት በእስራኤል ኢየሩሳሌም ጌታ በትክክል የተጠመቀበት ዮርዳኖስ ላይ በዓሉን ያከብራሉ። እንደውም በፍልስጤምና በእስራኤሎች መካከል ያለው ኬላ የሚነሳው ያቺ ጥር አስር ቀን ነው። የሁሉም የክርስትና እምነት ተከታዮች እስራኤሎቹም ራሳቸው ከራ ሰዓት ሰዓት ይሰጣቸዋል። ጥምቀተ ባህሩ ጋር እየሄዱ የተወሰነ ሰዓት እያከበሩ የጥምቀቱን በዓል እያስታወሱ የሚውሉት ጥር አስር ቀን ነው ያለት ነው ኬላው እነሱን ያገደው ፍልስጤምና እስራኤሎችን ተከፍቶ ምዕመናን እዛ ሄደ ባህሉን የሚያከብሩት ኢትዮጵያውያንም እንደው የሀገር ባህል ልብሳቸውን ለብሰው በዓሉን እጅግ በደመቀው እና በአማረ ሁኔታ ነው የሚያከብሩት። በውጭ ሀገር ኢትዮጵያውያን የጥምቀት በዓልን እንዴት ያከብሩት ይሆን? በጀርመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊ ሊቀ ካህናት ዶክተር መራዊ ተበጀ በዓላቱን ልክ እንደ ሀገራችን ማክበር አንችልም ሲሉ ይገልጻሉ። እንግዲህ የጥምቀት በዓል አከባበር በውጭ ሀገር በእውነት እንደ ሀገራችንን አድርገን ለማክበር አንችልም። በዓሉን በደማቅ ስነስርዓት የምናከብረው ቅዳሜና እሁድን ተንተርሶ ነው። ለምሳሌ አሁን ቅዳሜና እሁድ ባለፉት ማለት ነው በአንድ ላይ ሶስት ታቦታት እንደ ጥምቀት ተባክሮ ማለት ነው፣ በአንድ ላይ አድረው በኑሩምበርግ ቅድስት ስላሴ ከጥር ስላሴ ጋራ ባሉ በደመቀ ስነ ስርዓት ተከብለዋል። በዚህ እንግዲህ በጀርመን ሀገር በህለብት ሁለት አብያተ ክርስቲያናት በተቋቋሙበት ቦታዎች ሁሉ በዚህ በጀርመን ሀገር ወደ አስራ ሁለት አብያተ ክርስቲያናት ይገኛሉ። በእነሱ በእለት ሁለት ጸሎት ይጸለያል፣ እንደዚሁም ደግሞ ቅዳሴው ይቀደሳል። የጥምቀቱ ስነ ስርአት ደግሞ በሌሎቹ ማለት ነው ለምሳሌ በኮለኝ ከቃና ዘገሊላ ባል ጋራ ቅዳሜና እሁድ ርዕሰ አድባራት ቅዱስ ሚካኤል ቤተ ክርስቲያን እናከብራለን። ሌሎቹ ደግሞ በአካባቢ ያሉት ማለት ነው ለምሳሌ በፍራንክፎርት በዳርምሽታት፣ በካስል ያሉ አብያተ ክርስቲያናት ደግሞ በአንድ ላይ ተገናኝተው ባህረ ጥምቀቱን በመባረክ አሁን ፊታችን ባሉት ቅዳሜና እሁድ በዓሉን በደመቀ ስነ ስርዓት ያከብራሉ። እንግዲህ በውጭ ሀገር በእውነቱ ያለነው በስደት በውጭ ሀገርም ስለሆነ እንደ ሀገራችን ባህሉንም ለማክበር ባንችልም ቅዳሜና እሁድን ተንተርሰን ግን ታቦታቱን በማውጣት በአንድ ላይ ባሉን በደመቀ ስነ ስርዓት በማክበር ላይ እንገኛለን። እንዲያም ሆኖ ግን የባህል አልባሳትን የለበሱ ምእመናን፣ መዘምራን ክብረ በዓሉን እንደሚያደምቁት ሊቀ ካህናት ዶክተር መራዌ ተናግረዋል። እሱ ልክ ነው። በእውነቱ ከዚህ ጋራ ባሉ የሚከበረው ሁሉም በባህላዊ ልብስ አምሮ ድምቆ ይመጣል። ልጆችም በመዝሙሩ ይካፈላሉ። እንደዚሁም ደግሞ በየአጥቢያው ያሉ የአብያተ ክርስቲያናቱ መዘምራን በአንድ ላይ ሆነው መዝሙሩን በመዘመር ለባሉ ድምቀት ሰጥተውት ይውላሉ። እንግዲህ የሚቀረው ነገር ቢኖር ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው ሁሉ እስክታ መውረዱ ግን የለም። አለበለዚያ ዝማሬው፣ ውዳሴው፣ ቅዳሴው ያው እንደተለመደው ነው። ከዚህ ሌላ ቅዳሴውም በመንፈቀ ሌሊት ቀደሳል። በአንዳንድ ቦታዎች ደግሞ ያው እንደተለመደው እንደ ሁሉ ስነ ስርዓት ቅዳሴው ተቀልሶ ነው ባህረ ጥምቀቱ የሚከበረው። ታቦታቱ ክብር ወደየቦታቸው እንዲመለሱ ሰባት ተደርጓል ይደረጋለን። በቅርቡ ወደ ዩኤስ አሜሪካ ኮሎራዶ የተጓዘው የዶቼ ቬለ ተከታታይ ወጣት ሰለሞን መኮንን በውጪ በሚኖሩ ኢትዮጵያውያን ዘንድ የጥምቀት በዓል አከባበርን አይቶ ወገኔ ሲል የገጠማትን ልኮልናል። ባጭሩ እንዲህ ይላል። ወገኔ የኔ ሀገር፣ እንዲህ ነው ወግና ባህሉ ደምቆ የሚታይበት፣ እንዲህ ነው የኔ ሀገር፣ ታቦታቱ ወጥተው ከተራ የሚያድሩበት፣ እንዲህ ነው የኔ ወንዝ ጃልሜዳና ጎንደር የሚጥለቀለቅበት። እንዲህ ነው የኔ ሕዝብ ታቦታቱን ከቦ ሜዳ የሚያድርበት። እንዲህ ነው ወገኔ ለጸሎት መሐላ ድንኳን የሚጥልበት። እንዲህ ነው ልማዱ ጥምቀት ሲከበር ውዳሴ ጸሎቱ። እንዲህ ነው ሀገሬ የትውልድ መንደሬ ሀገሬ፣ ሀገሬ፣ ሀገሬ፣ ሀገሬ የጥምቀት በዓል በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ እንዲመዘገብ በተደጋጋሚ ጥያቄ መቅረቡን የነገሩን የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ኃይለ መለኮ ታግዘው ጥምቀት፣ አዎ፣ ለቅርስ ጥናትና ጥበቃ ባለስልጣን በማይዳስሱ ቅርሶች ወይም ኢንታንጀብል ካልቸራል ሄሪቴጅ በምንላቸው ውስጥ እንዲመዘገብ በተደጋጋሚ ጥያቄዎች ቀርበዋል። ነገር ግን ዩኔስኮ በየሁለት ዓመቱ አንዴ ስለሚመዘገብ አሁን ከዚህ ቀጥሎ ያለው ማለት አሁን በአሁኑ ዓመት ፍቼ ጫምባላላ ተመዝግቧል። ሲዳማ ብሔረሰብ የዘመን መለወጫ በዓል ከዚህ በኋላ ከሁለት ዓመት በኋላ ኢትዮጵያ እራሷ የዩኔስኮን ሰባ አካሂዳ የገዳ ስርዓትን ለማስመዝገብ ጥያቄ አቅርባለች እና በሚቀጥለው ሁለት ዓመት ውስጥ በባለስልጣን መስሪያ ቤታችን እየተሰራ ያለ የሚገኘው የገዳ ማለት የኦሮሞ የገዳ አስተዳደር ስርዓትን በዩኔስኮ ቅርስ የማስመዝገብ ስራ ነው። እንግዲህ በቅደም ተከተል ይሄው የጥምቀት ክብረ በዓል በዩኔስኮ የማይዳሰሱ የቅርሶች ማህደር ሊስት ውስጥ ማለትም ሪፕሬዘንቴሽን ሊስት ይባላል በዛ ውስጥ የሚገባበት ሁኔታ እንደሚመቻ። እስካሁን እንግዲህ በዩኔስኮ የተመዘገቡት የማይዳሰሱ እና የሚዳሰሱ ቅርሶች በአጠቃላይ ስንት ናቸው? የሚዳሰሱ ቅርሶች ታንጀብል ካልቸራል ሄሪቴጅ በምንላቸው ዘጠኝ ተመዝግበዋል። ያው የመጨረሻው ኮንሶ ነው በዘጠነኛነት። ከማይዳሰሱ ቅርሶች ውስጥ ሁለት ተመዝግበዋል። ያው መስቀል እና የፍቼ ጨምባላላ ናቸው። እንዲሁም ደግሞ ሜሞሪ ኦፍ ወርልድ ሄሪቴጅ የሚባል ማለት መዛግብት ከምንላቸው ውስጥ አስራ ሁለት ተመዝግበዋል። የደብዳቤዎች ዓፄ ቴዎድሮስ፣ የዓፄ ምኒልክ ደብዳቤ ለንግስት ቪክቶሪያ፣ እነዚህን የሚያካትቱ ማለት ነው። እንዲሁም ደግሞ በባዮስፌር ሪዘርቭ በስነ ምህዳሮች በዚህ በአካባቢ እንትን የተመዘገቡ የከፋ ሸካ ደን እና ጣና ደሴቶች እና አካባቢ ባዮስፌር ሪዘርቭነት ተመዝግበዋል። ስለዚህ በአጠቃላይ ዘጠኝን አስራ ሁለትን እና ሌሎ እነዚ ቅድም ያልኳቸውን ሁለት ሁለትን ደምሮ ኢትዮጵያ ከሀያ በላይ ቅርሶችን በዩኔስኮ ውስጥ አሏት። ነገር ግን በዋነኛነት መካነ ቅርሶች ናቸው። የአንድን ሀገር ጂዲፒ ወይም የአንድ ሀገር በቅርስነት ካስመዘገባቸው ውስጥ በከፍተኛ ደረጃ የሚታዩት መካነ ቅርሶች በመሆናቸው በእነሱ አፍሪካን እየመራ ና ያለ ነው። ዘጠኝ መካነ ቅርሶችን የመጀመሪያ በዩኔስኮ የተመዘገበው የላሊበላ ውቅር አብያተ ክርስቲያናት ናቸው። ከዛ ቀጥሎ ያው እንግዲህ የሰሜን ተራራ፣ አክሱም፣ የፋሲል ጊቢ፣ የታችኛው ኦሞ እንዲሁም አዋሽ፣ ጥያ፣ ሐረር፣ ኮንሶ እያል ያስመዘገብናቸው እንግዲህ ዘጠኝ ናቸው። በመካነ ቅርስ ውስጥ ሁለቱን እንግዲህ ቅድም እንደጠቀስኩት በማይዳሰስ ውስጥ ደግሞ ምን ይባላሉ እነዚህ ወርልድ ሄሪቴጅ ሪፕሬዘንቴሽን ሊስት ይባላሉ። የመስቀል በዓል አከባበር እና የፊቼ ጨምባላላ ላ የሲዳማ የዘመን መለወጫ በዓል ነው እና ኢትዮጵያ አፍሪካን መዘገበቻቸው ቅርሶች እየመራች ነው። አራት ቅርሶች ደግሞ በቴንታቲቭ ሊስት ውስጥ ይገኛሉ። ማለት በመጠባበቂያ ሊስት ውስጥ እነዚህም የድሬ ሼክ ሁሴን፣ ሶፍ ኦመር መልካ ቁንጥሬ እና የጌዲዮ ጥምር ባህላዊና ተፈጥሯዊ ዘን ናቸው። አድማጮች፣ የጥምቀት በዓልን አስመልክተን ያጠናቀር ነው መሰናዶ እስከዚሁ ነበር። በእለቱ ዝግጅት ቃለምልልስ የሰጡንን በዶች የበለስም እያመሰገንኩ አመት አመት ያድርስን እላለሁ። አዜብ ታደሰነኝ ጤና ይስጥልኝ።